ብር ስለ ጥበብ ነው። ሙዚቃና ስነ ግጥም፣ ሙዚቃና ስዕል በገዛ መንገዳቸው በቃላት ስልት ሾልከው የዘለቁበት በስነ ግጥም ዙሪያ የተጀመረ ወግ ነው። ፍቅርና ጃዝ መልስ አልባ ጥያቄና እኔ ለአንቺ ግጥም ከእንግዳችን ግሩም ግጥሞች ውስጥ ናቸው። አሉላ ወጣቷን ገጣሚ ምልዕቲ ኪሮስን ያዋየኸው አንተነህና ወይም ወይ ማንተነክና ወደ ውይይቱ ወደ ወጋቸው ትሄዱ። መልካም ምልዕቲ ስለ ግጥም እናውራ እስኪ። የመድረኩ ነገር ተረቅ አድርገውን ሄደናል። ግጥም የጀመርሽበትን ሁኔታ አንዳንድ የመድረካችሁን የምትሰሯቸውን ስራዎች፣ ከከተማ ወጣ ብላችሁ የምታቀርቡበትን ሁኔታ ባለፈው በመጠኑ ተረካሽልን ነበር። ግጥም የጀመርሽበትን፣ ለመጀመሪያ የጻፍሽውን ግጥም ታስታውሻለሽ? ቀጥታ ግጥም መጻፍ አልጀመርኩም። በልጅነቴ ኤሌመንታሪ ያለውን አቅራቢያችን የሚገኝ ቤተክርስቲያን መዘምራን ነበርኩ እና የዛ የመዘምራን ደብተር አለን መዝሙር እጽፍ ነበረና መዝሙሮቹን እያየው ጋ ይሄኛው ቢሆን አሪፍ ነበር ምናምን እያልኩ ላዩ ላይ መተካት ጀመርኩ። ከዛላ በአዲስ ወረቀት እንደገና እንደዚህ ሆኖ ቢጻፍ መዝሙር ማለት ጀመርኩ። እናቴ የግጥም ትወዳለች እና እሷ የግጥም መጽሐፎች ትገዛ ስለነበረ ከዛ እያደግኩት መጣ እኔም የግጥም መጽሐፍቶች ማግኘት ጀመርኩኝ። ከዛ በኋላ ነው ሳላስበው መጻፌ ጀመርኩ። ብዙ ጊዜ ከግጥም ጋር የቆየሽ ይመስላል። አመጣጡ የሁሉም አንድ አይነበር አይደለም እና ሁሉም ወደ ግጥም የሚመጣበት እስኪ ስዕል ስጭን። በዚህ ዘመን ብዙ ስራዎች እናያለን። በተቀራራቢ እድሜ ክልል ውስጥ ያሉ ወጣቶች ድምጾች ጎልቶ ይሰማሉ። ቱባ ቱባ የምንላቸው ገጣሚያን ስራዎችን የምናስታውሰውን ያህል ሊታወሱ የሚችሉና የሚገቡ ስራዎች ዛሬም እየመጡ ነው። እስኪ ዙሪያሽ ያለውን አንቺ ባለሽባቸው፣ በምትሳተፊባቸው መድረኮች የሴትም የወንድም ገጣሚያንን ምን ይመስላል አሁን ያለው ሁኔታ? ስነ ግጥም ጎልቶ የወጣበት ልማድ ሰዎች ሆን ብለው የሚሰሙበት የሚታደሙበት ሁኔታ ተፈጥሯል። ሌላ ቀርቶ ከከተማ ወጣችሁ በክፍለ ሀገራት፣ እንደምታሳዩ ግጥሞቻችሁን፣ የጥበብ ስራዎቻችሁን እንደምታካፍሉ ገልጸሽልናል። አለስኪያጫዎችን አብረውሽ ያሉትን ገጣሚዎችንም እያስታወሽ እንግዲህ አሁን አዲስ አበባ ላይ አንዱ፣ ሁለት፣ ሶስት የግጥም መድረኮች አሉ። አብረን የምንሰራው መላቸው ሰዎች ደምስሰው መርሻ፣ አለ ስዩም፣ ሰለሞን ሳለ፣ ዮሐንስ ሀብተ ማርያም፣ ፈይዘር አድማሱ፣ እንደዚህ ሌሎችም ገጣሚዎች አሉ። አብረን የግጥም መድረኮችን እናዘጋጃለን፣ በየተጠራንበት የግጥም መድረኮች ላይ እንሄዳለን እና እነዚህ አሁን የጠራሁልህ አምስቱ ገጣሚያ የየራሳቸው ስራ አላቸው። በደንብ በህዝቡ ዘንድ ተወዳጅ የሆነ ስራ ነው። ቅርብ ጊዜ ነው፣ ያው በተከታታይ ነው የወጡት ስራዎቻቸው። እንግዲህ የአቀባበሉ ያልከኝ ያው የግጥም መጽሐፍ በየቀኑ ብዙ መጽሐፍ ነው የሚወጣው እዚህ ኢትዮጵያ ውስጥ በጣም ብዙ የግጥም መጽሐፍ አለ። ግን አንባቢው እየመረጠ ስለ እና እነዛን የመረጣቸውን ሰዎች በተገኙበት መድረክ ላይ ተቃላቸው ለመስማት ግጥሙን እነሱ ሲያነቡት ለማየት ብዙ ሰዎች ወደ ግጥም መድረኮች ከፍለው ይገባሉ። አሁን በጣም የግጥም እየተወደደና በብዙዎች እየተፈለገ ያለ የመድረክ ስራ ነው። አሁን እንዲያውም በጣም ብዙ ሰዎች አነሰ ነው የሚሉት በጣም በየወሩ የሚካሄዱ የግጥም ምሽቶች ናቸው እንዳልኩ፣ ለዚህ በጣም ብዙ ህዝብ ነው ያለው። የግጥም አድናቂ ሁለት ሶስት የግጥም ምሽት በወር አንድ ጊዜ የሚቀርብ በቂ አይደለም። ሰው ግጥም ይፈልጋል በየጊዜው የሚዘጋጁባቸው አዳራሾችን ሁሉንም የግጥም ኦዴል መቀበል አይችልም እና እነዚህ እንደዚህ አይነት የግጥም ምሽቶች ቢበዙ ቢበረክቱ የሚሉ ብዙ ጥያቄዎች አሉ እንጂ አሁን መድረክ ላይ እየሰሩ ያሉ እየተንቀሳቀሱ ያሉ የምለይ ገጣሚዎች የጠራኋቸው ናቸው። ሴት ገጣሚያንስ ምን ያህል አሉ? አልፎ አልፎ የተወሰኑ ስራዎቻቸውን በሲዲም በመጽሐፍ እያየኋቸው አሉ። ሴት ገጣሚያን አሉ፣ ብዙ ናቸው። እንዲያውም ገጠም ሴት ፈጽፈው ያምራል ባይን፣ እንደው ከዛ አጋጣሚ ስለ እሱ መረዳት እፈልጋለሁ። ምን ማለት ነው? እንዴት ነው ሴት ጽፎ የሚያምረው? ያው እንግዲህ ሴቶች ብዙ ጊዜ ውበትንና ተፈጥሮን የማየት ችሎታቸው ለቃለ ነው ብዬ ስለማስብ ነው። በግል ሴት ስለሆንኩም ሊሆን ይችላል ወገንታይነትን እንዳይመስል እና፣ ሴቶች አሉ ገጣሚዎች፣ በጣም ጎበዝ ገጣሚዎች ብዙ ናቸው። እንዳውም ወንዶቹ ሙያ አጋሮችሽ፣ ወንዶቹ ገጣሚያን ምን እንደሚሉ ጠይቃለሁ። ውበትን ጥሩ አድርጎ ማየቱን እንበልጣችኋለን እያልሽ ነው? አዎ ዲ እንደዛ ነው ማስበው። መልካም። ስለዚህ ስራዎቻቸው ጎልቶ የተሰማ የተወደደላቸው አሉ። በስምስ ይጠቃቅሽልን ረቢ ተረፈ አለች ማርታ ኃይለ ኢየሱስ ሌሎችም ብዙ ናቸው። ምልእቲ ስነ ግጥም ቀደም ብለን ደጋግመን እንዳነሳ ነው ከሌላው የስነ ጽሁፍ ዘርፍ መለየት በመልእክቱ፣ በቁጥብነቱ፣ በጥቂት ቃላት የሚሰጠው ስሜት፣ ሙዚቃዊ ዜማው አይነተኛ ናቸው። አሁን አሁን ስዕላዊ የሚመስሉ ትረካ ያላቸው አገጣጠም ዘይቤዎች በብዛት እየተዘወተሩ ነው። ወደ አንቺ ግጥም ልመጣ ነው። መልስ አልባ ጥያቄ ስለ መልስና ጥያቄ ብቻ አይመስልም። ራም ሳለን በገለሽበት መልኩ ታዳሚው ወደ ፈለገበት ቦታ ሊወስደው ይችላል። ስለምንድን ነው መልስ አልባ ጥያቄ? በቅድሚያ መልስ አልባ ጥያቄ እንግዲህ የወደደ ያፈቀረ ሰዓሊ ነው በዛ ፐርሶናል የተጻፈው እና ሸራይ ላይ አንቺን ለማስፈር ያው መልክሽን መሳል ይችላለው። ስዕል ጉዳይ አይደለም። አንቺን ሸራይ ላይ ማስፈር የምፈልገው ከነ ድምፅሽ ከነ ጠረንሽ ከነ እንቅስቃሴሽ ነው የሚል ከአምላኩ ጋር የሚጋጭ ገጸ ባህሪ ነው። በግጥሙ ቅድም የገለጽኩትን ስዕል የሚመስለውን ምናልባትም ሰአሊነቱም ሊሆን ይችላል ያ ገጸ ባህሪ በሚተርከው ትረካ ውስጥ ጎልቶ የሚታየው ድምፅል በብሩሹ በቀለማቱ መካከል ለማስቀረት የሚያደርገውን ጥረት ያሳያል። መጨረሻ እንደውም መሳልም የለብሽም ደግሜም አልስልሽም ብሎ ነው የሚዘጋው። የአንገትሽን ማዛ እንዴት አድርጌ ልሳለው እያለ ከራሱ ጋር ሲሟገት እናያለን። የወንድ ገጸ ባህሪ መሆኑ ስለ ውበት መሆኑ ቅድም የምትናገሪው ጋም የሚወስድን ይመስላል። አንቺ ሰዓሊም ወንድም አይደለሽም ግን በዛ በዛ ስሜትና ሁኔታ በዛ ጥልቀት ለማየት እንዴት ይቻለሽ? እንዳልከው ሰዓሊም አይደለሁም ወንድም አይደለሁም። ግን ይህን ያልኩህ ቅድም ሴት ስትጽፈው የሁሉንም አይነት ስሜት ዲቴል ይገባታል ያልኩ ለዚህ ነው። ልፈልጌ ላመዋግትሽ እፈልጋለሁ። ስነግጥም ስራሽ የምትዩን ይመስላል ብዙ እንድንከራከር እድል አይሰጥ ይሆናል። ነገር ግን በወንድ አይነው የሴትን ልጅ ውበት በዚህ ጥልቀት እንዲያውም ማለፍ ብሎ ደግሞ በሳሌው ብሩሽና ሸራ ሊሰጥ የሚችለውን ስሜት እስከ ማየት ድረስ የሄድሽበት በእርግጥም የሚመስጥ ይመስለኛል። ለውይይት ግን በር አለ። አንድ የግጥም ስራ የሚቀርብበት መድረክ ላይ ታዳሚ ሆነሽ ስትገኝ፣ የሌሎች ስራዎችን ስታነቢ ምንድን ነው የሚቀድሙ? በዋናነት አንድን ግጥም በግጥምነቱ እንድትወጂ የሚያደርግሽ ምንድን ነው? ለአንቺ እንግዲህ ግጥም መጀመሪያ ሀሳብ ነው። ይህ ገጣሚ ይህች ገጣሚ ምን ለማለት ፈልጋ ነው ነው ምንድን ነው የፍሬ ነገሩ ሀሳቡ የተነሳችበት የተነሳበት ጉዳይ ምንድን ነው ነው። የመጀመሪያው ሊሆን የሚገባው ግጥም ላይ ማለት ነው። ከዛ ቀጥሎ ቃላት አጠቃቀም ነው። የቃላት አጠቃቀም እንዴት ነው? ውበት አለው ወይ? ቀለሙ የቃላት አጠቃቀም ላይ ያላት ወይም ያለው ችሎታ ነው የምታየው። ከዛ በኋላ ደግሞ ፍሎው ነው የግጥሙ ፍሎው እንዴት አድርጎ ነው እያያያዘው የመጣው እያፈሰሰው የመጣው ግጥሙ እንዴት ነው የአድማጭን ጆሮ መያዝ የቻለው እስከ መጨረሻው ነው። የአጨራረሱ የግጥሙ አጨራረስ በጣም ትልቅ ሚና አለው። ግጥም ላይ በጣም ትልቅ ሀሳብ አንስተ መጨረሻ ላይ የማይሆን ነገር ሊሆን ይችላል። በጣም የማይሆን ነገር ደግሞ ስትሉለ በመጨረሻ በጣም ጠንካራ በሆነ ሀሳብና ቃል ልትዘጋው ትችላለ። ለእኔ ጥሩ ግጥም የምለው እንደነገርኩ በመጀመሪያ ደረጃ ሀሳቡ ምንድን ነው? የያዘው ፍሬ ነገር ምንድን ነው? ምን ለማስተላለፍ ፈልጓል? ምን ለማለት ፈልጓል? ሌላ አንግሉ ምንድን ነው? ሊያሳየን የፈለገው ያላየ ነው አዲስ ነገር ምን አለው? ሁለተኛው ያው ቃላት አጠቃቀሙ ነው። የቃላት አጠቃቀሙ ይማርካል ወይ፣ ለጆሮ አይቆረቁርም ወይ ነው ከዛ በኋላ እንዳልኩ ፍሎ አንተን ይዞ ነው የሚሄደው። አንዳንድ ቆንጆ ግጥም ሆኖ ሀሳቡም ጥሩ፣ ቃላት አጠቃቀሙም በጣም ቆንጆ ግጥም ሆኖ ፍሎ የሌላቸው ግጥሞች አሉ። አንተን መሀል ላይ ትጠፋለህ እየሰማቸው ወደ ማቋረጥ ወደ ራስ ሀሳብ የሚያስኬድ አንዳንድ ቴክኒካሊ የሆኑ ችግሮች ሊገጥሙ ይችላሉ። እና ከዛ በኋላ ደግሞ እንዳልኩ አጨራረሱ ነው። ይህንን ያሟላ ግጥም ለእኔ እጅግ በጣም ውብ ግጥም ነው ብዬ ነው የምቀበለው። የሚያግባባ ይመስለኛል። ሀሳብና ውበትን ይዘሽ ፍሰትና ትረካውን ታዳሚውን ይዞ ሊዘልቅ የሚችልበት ሁኔታ ክብደት የምትሰጪው መሆኑን የገላሽልን ምልእቲ ከቀደሙ ገጣሚያን ሊሆን ይችላል፣ ሌሎችም ከሌላ ባህል የተቀዱ ስነ ግጥም ስራዎች ሊሆን ይችላሉ። ከአማርኛና ወይም አንቺ ከምትናገሪው ቋንቋ ውጪ ሊሆን ይችላል። ግጥሞች ማንበብ ታዘውትሪያለሽ እንደ ገጣሚ ከሆኑ የትኞቹን የማንን ስራዎች ትወጃለሽ? ለምን? አድማጮች፣ ወጋችን አልተቋጨም። ይህን ጨምሮ ቀሪውን ተከታታዩን ሙሉ ቃለ ምልልስ በድርገታችን እናኖራለን። ለአሁኑ ግን ወጣቷን ገጣሚ ምልቲኪዮስን ለጊዜው አመሰግናለሁ። ጊዜ ይስትልኝ።